ከሚገባሽ በታች ከምችለው በላይ እስኪ ወድሽ ልቤ ደስ በሚል ስቃይ ፍቅር ካንቺሶ እየደጋገመኝ ብወድሽ ብወድሽ አልሰለች አለኝ። ከሚገባሽ በታች ከምችለው በላይ

say uh, yeah

matau khabar At, I got last <laughs>